ወደ አዲስ አበባ ከመሄዳችን በፊት ለማን የምናገኘው ይመስልሃል? ምናልባት ሳታገኙት አትቀሩም። እዚህ ከተማ ውስጥ ወባ ያለ ይመስልሃል? አዎ ሳይኖር አይቀርም። አባትህ ለትምህርት ቤቱ እርዳታ ለመስጠት ቆረጡ? አዎን፣ ሳይቆርጡ አልቀሩም። እቃውን ከመኪና ላይ አወረዱት? ሳያወርዱት አልቀሩም። እናቱን ለማየት እመጣለሁ ብሎ ሳይመጣ ቀረ። የለም፣ አልመጣም። እንመጣለን ካሉ ሳይመጡ ይቀራሉ። ከአንድ ሰዓት በኋላ ሳይመጡ አይቀሩም። በዚህ ዓመት ልጅህ መጥታ ሳትጠይቅህ ትቀራለች። ምናልባት ሳትጠይቀኝ አትቀርም። አልማዝ ወንድሟን ሳትጠይቅ ቀረች። የጠየቀች አይመስለኝም። አሜሪካ ውስጥ ቤት ውድ ነው? አዎ፣ ውድ ሳይሆን አይቀርም። ወንድምህ ቤት ውስጥ ነው? አዎ፣ ሳይሆን አይቀርም። ውሻውን ሐኪም ቤት ወሰዳችሁት? አልማዝ ሳትወስደው አልቀረችም። ያቺ ሴት ሁልጊዜ የቤታችሁ ትመጣለች። አንድ ሁለት ጊዜ ሳትመጣ አልቀረችም። አሜሪካዊው ሰውዬ ከሐኪም ቤት መጥቶ ነበር። ትናንት ከሰዓት በፊት ሳይመጣ አልቀረም። አስተማሪህ ምን አይነት መጠጥ ይጠጣል? ጠጅ ሳይጠጣ አይቀርም። መኪናዬ የት እንደሆነች ታውቃለህ? ባቡር ጣቢያ ሳትሆን አትቀርም። ፈረሱ ለምን ወደ ወንዝ ሄደ? ውሃ ሳይጠማው አልቀረም። እርሳስና ወረቀት በምን ገዛ? ገንዘብ ሳያገኝ አልቀረም። እናታቸውን ለማየት ልጆቹ እንዴት ሄዱ? ከአባታቸው መኪና ሳይወስዱ አልቀሩም። እህትህ ለምን የኔን መጽሐፍ ወሰደች? ሳትሳሳት አልቀረችም። ለአንድ ዓመት ወደ ኢትዮጵያ መሄድ እና ማስተማር ትፈልጋለች? አዎ፣ ሳትፈልግ አትቀርም። የዚህ ሰው ሥራ ምንድን ነው? መሐንዲስነት ሳይሆን አይቀርም። እቤት ውስጥ ያለው ሰውየ ማን ነው? ተጋባዥ ሳይሆን አይቀርም። የውጭ ጉዳይ ሚኒስቴሩ የሰጧቸውን ገንዘብን አደረጉት? ሳይከፋፈሉት አልቀሩም። የእኛ ትምህርት ቤት ተማሪዎች የት ሄዱ? ሲኒማ ቤት ሳይሄዱ አይቀሩም። የገዛቻት መኪና ቀለም ምን አይነት ነው? ሰማያዊ ሳይሆን አይቀርም። ወደ ቤተ ክርስቲያን በስንት ሰዓት ይሄዳሉ? በአራት ሰዓት ሳይሆን አይቀርም። ዕቃውን ቤት ውስጥ ማን አገባው? ሠራተኞች ሳይሆኑ አይቀሩም። ለሴትዮዋ የሰጧት ምንድን ነው? የአስር ብር ምንዛሬ ሳይሆን አይቀርም።